የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በቀድሞ የአንድነት ፓርቲ አመራር በአባላት በእነ አቶ ሀብታሙ አያሌውና ሌሎች አራት ተከሳሾች ጉዳይ ብይን ለማሰማት ለሁለተኛ ጊዜ ተለዋጭ ቀጠሮ ሰጠ። ፍርድ ቤቱ ከብሔራዊ ደህንነት የተገኙ ናቸው የተባሉ መረጃዎችን በጥሪያቸው እንዲቀርቡ አቃቤ ሕግን ዛሬ አዟል። መለስካቸው አመሃ የችሎትን ውሎ ተከታትሎ የሚከተለውን ዘግቧል። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቃቤ ህግ የስር ፍርድ ቤት በእናቱ ሀብታሙ አያሌው ጉዳይ በሰጠው ብይን ቅር በመሰኘት ባቀረበው አቤቱታ ሁለቱንም ወገኖች ያከራከረ ቢሆንም ዛሬም ውሳኔ እንዳልሰጣ አስታወቀ። ፍርድ ቤቱ ለውሳኔው መዘግየት ምክንያት ነው ያለውንም ዘርዝሯል። ከመሀል ዳኛው በተሰጠው ማብራሪያ መሰረት መዝገቡ ሲመረመር አቃቤ ህግ ከብሔራዊ ደህንነት አገኘኋቸው ያላቸው መረጃዎች ትንታኔ እንጂ ጥሬ መረጃዎች ወይንም ኦሪጂናል መረጃዎች ከመዝገቡ ጋር አልተያያዙም። ፍርድ ቤቱ ግን የሚፈልገው እነዚህ መረጃዎች ማለትም እያንዳንዱ ተከሳሽ በኢሜይል በፌስቡክ ወይንም በስልክ በሞባይል ጭምር ወይም በሌላ በማንኛውም ዘዴ ያደረገው ግንኙነት እንዳለ ሳይተነተን መቅረብ ይኖርበታል ብለዋል። እነዚህን መረጃዎች መተንተን ወይንም ትርጉም መስጠት የብሔራዊ ደህንነት መስሪያ ቤት ድርሻ ሳይሆን የፍርድ ቤቱ ድርሻ እንደሆነም ዳኛው አስረድተው ተከሳሾቹ ባቀረቡት የቃል ክርክር ዋና ሙግታቸው ይኸው እንደነበረ አስታውሰዋል። በሰባተኛው ተከሳሽ በአቶ አብርሃም ሰለሞን ላይ ከቀረቡት ምስክሮች የአንዱ ምስክር ማለትም የአቶ ኢዮብ ታደሰ የምስክርነት ቃልም ከመዝገቡ ጋር አለመያያዙን ዳኛው ጠቅሰው ይህም እንዲያያዝ ትዕዛዝ ሰጥተዋል። እነዚህ ተሟልተው በአጭር ጊዜ ውስጥ እንዲቀርቡ ለአቃቤ ሕግ ትዕዛዝ የሰጠው ፍርድ ቤት በጉዳዩ ላይ ውሳኔውን ለማሰማት ለጥር 24 ቀን 2008 ዓ.ም ተለዋጭ ቀጠሮ ሰጥተዋል። አቃቤ ሕግ ከአንድ ዓመት በፊት እነዘላለም ወርቅ አገኘሁ በሚል የክስ መዝገብ በቀድሞ አንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ በአረና ፓርቲ አመራር አባል አቶ አብርሃ ደስታ በሰማያዊ ፓርቲ አመራር አባል አቶ የሸዋ ሳሰፋ እና በአቶ አብርሃም ሰለሞን ላይ በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ መስርቶባቸው ሲከራከሩ ቆይተዋል። ከፍተኛው ፍርድ ቤት ባለፈው ነሐሴ 14 ቀን 2007 ዓ ም በሰጠው ውሳኔ አምስቱ ተከሳሾች አቃቢ ህግ የመሠረተባቸውን የሽብር ወንጀል መከላከል ሳያስፈልጋቸው በነፃ እንዳሰናበታቸውም ይታወሳል። መለስካቸው አማ La América Dummes Radio, Card 10